የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው በእስራኤል ያላትን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም ለማዛወር መወሰናቸውን ያስታወቁት ባለፈው ታህሳስ ወር ነው። ዛሬ የተከናወነው የኤምባሲው መክፈቻ ስነ ስርዓት ግን ወራትን ዘግይቶ የተደረገ ነው። ለምን አሁን እንዲደረግ ተፈለገ? የዛሬው ስነ ስርዓት ድባብስ ምን ይመስላል? ዋናው ዓላማው ከዚህ ከሜይ አስራአራት አስራዘጠኝ መቶ አርባ ስምንት ዓመ አገሪቷ ከተመሰረተችበት ጋራ ከዛ ጋር ለማያያዝ ነው እንግዲህ የዛሬ ሰባ አመት ቤን ጉሪዮን ነው ቴል አቪቭ ላይ እስራኤል ንት መሰረት የወሰነው እና የዛሬው ይህንን ቀን ለማሰብ ተብሎ ነው። የዛሬው ስነ ስርዓት ምንድነው መሰለ አካባቢው ላይ ኢየሩሳሌም በጣም ትራፊክ ይበዛበታል። ቢያንስ ወደ አንድ ሺህ ፖሊሶች ናቸው እዛ አካባቢ ላይ ያሉት እና ከዩናይትድ ስቴትስ ዴሌጌሽኑ ወደ ሁለት መቶ ሀምሳ መጥቷል። በአጠቃላይ ጥሪው ስምንት መቶ ሰዎች የሚሳተፉበት ነው እና የተጨናነቀ ሁኔታ ነው። ከፍተኛ ውጥረት ላይ ነው ያለው አሜሪካ ኤምባሲዋን ወደ ኢየሩሳሌም ማዛዋሯ በእስራኤልም ሆነ በአሜሪካ ባሉ ፖለቲከኞችም ሆነ ሌሎች አካላት ትችትና ተቃውሞ ሲቀርብበት ቆይቷል። ከዚህ ውሳኔ ጀርባ በሁለቱ ሀገራት የፖለቲካ ትርፍ የሚያገኙት ወገኖች እነማን ናቸው? እንግዲህ ይሄ ትልቅ የፖለቲካ ትርፍ የሚያገኙት በተለይ በእስራኤል ከሄድን የቀኝ ክንፉ ነው ማለትም የሊኩዱ አሁን ጠቅላይ ሚኒስትር የሆኑት የናትንያሁ መንግስት ነው። ምክንያቱም የናትንያሁ መንግስት በተለያየ ምክንያቶች ክስም ያለበት ነው የዚህ የኢየሩሳሌም ዋና ከተማ በመሆኑ ትልቅ በነፊት ወይም ትርፍ የሚያገኘው የቀኙ ክንፍ ነው ማለት ነው። በሌላ በኩል በዩናይትድ ስቴትስ ደግሞ ትልቁ የሚያገኘው የሪፐብሊካኑ ነው የሚሆነው ማለት ነው። እንግዲህ ሐዘን ላይ የሚሆኑት በዩናይትድ ስቴትስ የዲሞክራቶች ናቸው። በእስራኤል ደግሞ የግራ ክንፍ ነው ማለት ነው። በእስራኤል ያለው ግን ስሜት ምን ይመስላል? በተለይ በተቃውሞ ወገን ያሉ፣ በሌሎቹ ፓርቲዎች፣ በጋዜጦች፣ በህዝቡ ዘንድ ያለው ስሜት ምንድን ነው የሚመስለው? ጋዜጦቹ ሁሉም ያለውን ሁኔታ ላይ እየዘገቡ ናቸው ያሉት። አሁን ለምሳሌ በዚህ በጋዛ አካባቢ፣ በራማል አካባቢ ከፍተኛ የሆነ አመፅ እየተካሄደ ነው። የግራው ክንፍ እያለ ያለው ምንድን ነው? ይሄ ከፍተኛ የሆነ ጦርነት የሚያስከትል ነው፣ አንደኛ ዓለም አቀፍ ህግን የጣሰ ነው የሚል ሁኔታ አለ። ግን በቀኙ እና በአሜሪካን በተለይም ደግሞ በዚህ በዩናይትድ ስቴትስ የፕሮቴስታንት እምነት ተከታይ፣ ምክንያቱም የአሜሪካኑን ፕሬዝደንት የመረጠው ሰማኒያ ፐርሰንቱ የአሜሪካን ክርስቲያኖች ናቸው። በዚህ በኩል ድል ነው፣ ሌላ በኩል ሀዘኑ አለ። ቢሆንም ግን እስራኤሎች በግራም ሆነ በቀኝ መከራ በሚመጣበት ጊዜ የግድ አንድ መሆን አለብን የሚል ስሜቶች ይነበባሉ። ወደ ፍልስጤማውያን እንምጣና ፍልስጤማውያን የአሜሪካንን የኤምባሲ ማዛወር ውሳኔ ሲቃወሙ ቆይተዋል። በውሳኔው ምክንያት ለአመታት የተደከመበት የሰላም ድርድርም ቆሟል። አሜሪካ ለአደራዳሪነት ገለልተኛ አይደለችም በሚል በሰላም ድርድሩ አንሳተፍም ብለዋል። የፖለቲካ ታዛቢዎች በፊናቸው የአሜሪካ እርምጃ በእስራኤልና ፍልስጤን መካከል ያለውን ግጭት ያባብሰዋል ብለው ይሰጋሉ። አንተ ስጋታቸውን ትጋራዋለህ? በፍልስጤማውያን ዘንድስ ዘንድስ ያለው ሁኔታ ምን ይመስላል? በፍልስጤሞች በኩል በተለይም የእስራኤሉ ጠቅላይ ሚኒስትር የነበረው ራቢን ከሞተና የቀኝ ክንፉ ከመጣ በኋላ የሰላም ስምምነት የሚባለው ነገር ሁሉ ያከተመለት ነው። ምክንያቱም የኔታንያሁ መንግስት ያደረገው ምንድን ነው? በተለይም ግንባር ቀደም የነበረውን የፍልስጤሞችን ዜና ወደታች አውርዶ የኢራን ዜና ትልቅም ቦታ እንዲይዝ ነው ያደረገው። ስለዚህ የሰላም ስምምነት የሚባል ነገሩ ያከተመለት ነው የሚመስለው እንዳ አሁን የዩናይትድ ስቴትስ ኤምባሲ በጀሩሳሌም የመክፈት ሁኔታዎቹ ከፍልስጤን በኩል ኢንተርናሽናል አናርኪ ወይም ዓለም አቀፍ ቀውስ የተከተለበት ነው የሚል ሁኔታዎች እያካሄዱ ናቸው ያሉት። ሌላው አስደንጋጭ የሚሆነው ነገር ምንድን ነው መሰለ በእነሱ በኩል ያው የአምስት ስድስት ወሮች ውስጥ ከፍተኛ አመት ሲያካሂዱ ቢያንስ ወደ ሀምሳ ሰዎች ሞተዋል፣ ወደ ስምንት ሺህ የሚጠጉ ቆስለዋል። አሁን አዲሱ ዜና ምስራቅ ኢየሩሳሌም ከሌላው ኢየሩሳሌም ጋር የምትቀላቀልበት አምስት መቶ ስልሳ ሚሊየን ማለትም ለሁለት ቢሊየን ሸቅል ገንዘብ የተመደበለት ሁኔታ ነው። ስለዚህ ይሄ ቀውስ ይቀጥላል። የእስራኤሉ የመከላከያ ሚኒስትር እንደሚለው ከሆነ ይህን በምናደርግበት ጊዜ ግን የምንከፍለው መስዋዕትነት እናውቀዋለን ነው ዜናነህ፣ ለሰጠን ቃለ ምልልስ በጣም ነው የማመሰግነው or